ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የቪክቶሪያ የኮቪድ-19 ገደቦችን የማላላት ፍኖተ ካርታ እሁድ ይፋ ሊሆን ነው። የፌዴራል መንግሥቱ የአረጋውያን መጣወሪያ ስፍራ ሰራተኞች ላይ ቁጥጥር ባለማድረጉ ወቀሳ ገጥሞታል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ቪክቶሪያ ተጥለው ያሉትን የኮቪድ-19 ገደቦች ለማላላት እሁድ ሴፕቴምበር 6 ፍኖተ ካርታዋን ይፋ ተደርጋለች። ፕሪምየር ዳንኤል አንድሮስ ወደ ሥራ የመመለስ ቁልፍ መሪ የሆኑትን አካላዊ መራራቅ፣ ስነ ንጽሕና፣ የፊት ጭምብል አጠቃቀም ከተጋላጭነት መከላከያ ቁሳቁሶችንና ሁኔታዎችን እንደፈቀዱ ከቤት ሆኖ መስራትን አስመልክተው እቅዳቸውን ይገልጣሉ። በዛሬ ዕለት ሰኞ ኦገስት 31 ቪክቶሪያ ውስጥ 41 ሰዎች በኮቪድ-19 ሳቢያ ሕይወታቸውን ያጡ ሲሆን 73 ሰዎች በቫይረሱ ተጠቅተዋል። የቪክቶሪያ ዋና የጤና ኃላፊ ብሬት ሳትን በሚቀጥለው ሳምንት ዕለታዊ የኮሮና ቫይረስ ጥቃት ቁጥር ወደ 40 እና 50 ዝቅ እንደሚል ያላቸውን ተስፋ ገልጠዋል። በሌላም በኩል ኒው ሳውዝ ዌልስ ውስጥ በዛሬው ዕለት አስር ሰዎች በኮሮና ቫይረስ ተይዘዋል። ኩዊንስላንድ ውስጥ አንድ ግለሰብ በቫይረሱ መጠቃቱ ተመዝግቧል። የፌዴራል መንግሥቱ የአረጋውያን መጣወሪያ ስፍራ ሠራተኞች ከአንድ ተቋም ውጪ በተጨማሪ ሌላ ቦታ ላይ እንዳይሰሩ ቁጥጥር ማድረግ ባለመቻሉ ብርቱ ትችቶች ገጥሞታል። የጤና ሚኒስትር ግሬግ ሃንት እና የአረጋውያን ክብካቤ ሚኒስትር ሪችርድ ኮልቤክ መንግሥት የነደፈው በአንድ አረጋውያን መጦሪያ የተወሰነ ሥራ ፕሮግራም ግብር ላይ እንዳሏልና በበጎ ፈቃደኝነት ላይ ብቻ የተወሰነ መሆኑን አምነዋል። በሌላ በኩል ግና የአረጋውያን መጦሪያ ሠራተኞች በአንድ የስራ ቦታ ብቻ ተወስነው እንዲሰሩ ለማገዝ የሚውል ገንዘብን ጨምሮ መንግሥት 563 ነጥብ 4 ሚሊዮን ዶላርስ በጅቷል። ይህንኑ ጉዳይ አስመልክተው የሌበር የጤና ቃል አቀባይ ክሪስ ባውን የአረጋውያን መጣወሪያ ስፍራ ሰራተኞች እስካሁን ድረስ ከአንድ በላይ በሆኑ ቦታዎች እየሰሩ እንዳሉ ሲናገሩ፣ ጠቅላይ ሚኒስትሩ በጠቅላይ ሚኒስትር ጋዜጣዊ መግለጫ መስጫ ጓሮ በወርሃ ፌብርዋሪ ሲያውለበለቡት የነበረው የኮቪድ-19 ዶክመንት አሁን የምንገኘው ሴፕቴምበር ላይ ተጠግተን ነው። የፌዴራል መንግስቱ ለአረጋውያን ክብካቤ ተቋማት ተላላፊ በሽታዎችን የመቆጣጠር ኃላፊነቱ የሱ ነው የሚል ነው ዋነኛው ክፍል ተላላፊ በሽታዎችን መቆጣጠር ወይም ተስፋፊነቱን መገደብ ወይም ሠራተኞች የተለያዩ ስፍራዎች ላይ እንዳይሰሩ መግታት ነው። ይሁን እንጂ ወርሃ ሴፕቴምበር ዋዜማ ላይ እንገኛለን። የአረጋውያን መጦሪያ ሠራተኞች አሁንም በተለያዩ ስፍራዎች መስራታቸው እንደ ቀጠለ ነው ብለዋል። ከዚሁ ጋርም ተያይዞ ሥራቸው ላይ በገጠማቸው የበዙ እክሎች ሳቢያ ከኃላፊነታቸው እንዲወርዱ ውትበታ የበዛባቸውን የአረጋውያን ክብካቤ ሚኒስትር ሪችርድ ኮልባክን ከሚኒስትራዊ የሥራ ኃላፊነታቸው ለማንሳት ያልተቋረጡ ጥሪዎች ቢቀርቡም ጠቅላይ ሚኒስትር ስኮት ሞሪሰን ግና እስካሁን ፈቃደኛ ሆነው አልተገኙም። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የቪክቶሪያ የኮቪድ-19 ገደቦችን የማላላት ፍኖተ ካርታ እሁድ ይፋ ሊሆን ነው። የፌዴራል መንግሥቱ የአረጋውያን መጠወሪያ ስፍራ ሠራተኞች ላይ ቁጥጥር ባለማድረግ ወቀሳ ገጥሞታል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።